ናትናኤል የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቅርቡ ኢትዮጵያን ጨምሮ በአፍሪካ ጉብኝት ያደረጉትን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰንን ዛሬ ከስልጣን ማባረራቸውን አስታውቀዋል። ቲለርሰን ከዚህ ቀደም ትራምፕን ጅል ሲሉ ዘልፋዋቸው እንደነበረ ይነገራል። በዚህም ምክንያት አለመግባባት መኖሩ በሰፊው ቢወራም ቲለርሰን ስልጣን እንደማይለቁ በተደጋጋሚ ሲያስታውቁ ነበረ። ያ የትራምፕ የአሁኑ ውሳኔ ምክንያት ይሆን? እንግዲህ ሩታንቺም እንዳልሽው ባለፈው ሐምሌ ወር ላይ ነበረ ሪክ ተለርሰን የአሜሪካውን ፕሬዚደንት ዶናልድ ትራምፕን ጅል ብለው እንደተሳደቡ የተነገረው። እርግጥ እሳቸውም አላመኑም። በዛ ሰዓት ላይ በጣም ቁጣን ቀስቅሶ ነበረ ይሄ ንግግራቸው ከወደ ዋይት ሀውስ አካባቢ። ፕሬዚደንቱ ራሳቸው ለዚህ ምላሽ ሲሰጡ ሪክ ተለርሰን ይሄንን ብሏል ብዬ አላስብም ብሎት ከሆነ ደግሞ እንግዲህ የእኔ አይኪው የኔ የአስተሳሰብ ደረጃ ከሁላቸውም ይበልጣል የሚል የንዴት ንግግር ተናግረው ነበረ። በዛ ወቅት ላይ እንግዲህ ሪክ ተለርሰን ከስራቸው ሊባረሩ ይችላሉ የሚለው ነገር በሰፊው ሲነገር ነበረ። ሆኖም ግን እስከዛሬ ድረስ መቆየት ችለው ነበረ። ሆኖም ግን በዛ ሰዓት ላይ ይጀምርም እንጂ ከጊዜ ወደ ጊዜ በፕሬዚደንቱና በሪክ ተለርሰን መካከል ያለው የአስተሳሰብ ልዩነት በተለያዩ ጊዜያቶች ላይ እየሰፋ እየሰፋ የሄደበት ሁኔታ አለ። ለምሳሌ በፕሬዚደንት ኦባማ ጊዜ በአሜሪካና ስድስቱ ሀያላን ሀገራት የኢራንን የኒውክለር ፕሮግራም ወደ ማቋረጥ ደረጃ ያስደረሰ እና በዲፕሎማሲውም ረገድ በጣም ከፍተኛ ግምት የተሰጠውን የኢራን የኒውክለር ጉዳይ ያንን ስምምነት ፕሬዚደንት ትራምፕ ሙሉ በሙሉ መሰረዝ እንደሚፈልጉ እና አዲስ ድርድር ከኢራን ጋር መጀመር እንደሚፈልጉ በሰፊው ሲገልጹ የቆዩበት ሁኔታ አለ። ይሄ አስተሳሰባቸው በሪክስ ተለርሰን በኩል ተቀባይነት የነበረው ጉዳይ አይደለም። ከዚህ በተጨማሪም ደግሞ ስለ ሰሜን ኮሪያ ባለፈው ሪክስ ተለርሰን ወደ ጃፓን እና ደቡብ ኮሪያ በጎበ በት ወቅት ላይ ምንም አይነት ጦርነት ውስጥ መግባት እንደማይገባና የሰሜን ኮሪያን ጉዳይ በድርድር እንዲሁም በዲፕሎማሲ መጨረስ እንደሚገባ በተናገሩበት ወቅት ላይ ፕሬዚደንቱ በትዊተር ያሉት የውጭ ጉዳይ ሚኒስቴራችን ዝም ብሎ ነው የሚለፋው። የሰሜን ኮሪያ ጉዳይ በዲፕሎማሲ የሚያልቅ ጉዳይ አይደለም፣ በወታደራዊ አቅም ነው መዝጋት የምንችለው የሚል ሙሉ በሙሉ እርስ በርስ የተቃረነ ሀሳብ ያራምደው የነበረበት ሁኔታ አለ እና አጠቃላይ ስንመለከት ሪክስ ቲለርሰንና ፕሬዚደንት ትራምፕ አስተሳሰባቸውና ሄዳቸው ብዙ ጊዜ በጣም የተለያየ መስመር ላይ የሚሆንበት ሁኔታ አለ። ጥሩ ናትናኤል። እንግዲህ ትራምፕ በትዊተር ባስተላለፉት መልእክታቸው መሰረት የአሜሪካን የማዕከላዊ ምርመራ ቢሮ ሲአይኤ ዳይሬክተር ወይም ኃላፊ ማይክ ፖምፔዩ ቴለርሰንን ይተካሉ። ትራምፕ ፖምፔዩን ለዚህ ከፍተኛ ኃላፊነት መምረጣቸው ምን ያስረዳል? ፖምፔዩስ በዲፕሎማሲው ዓለም የሚታወቁበት ነገር ይኖር ይሆን? እንግዲህ ማይክ ፓምፔዮ በተለይም ደግሞ በፕሬዚደንት ትራምፕ ውስጥ ከወታደሩ ጋር በብዛት ቅርርብነት ያላቸው ሰዎች አብዛኛውን የስልጣን ቦታ መያዛቸውን ከሚያሳዩ ሰዎች መካከል አንዱ ናቸው። ወታደር ነበሩ፣ እንዲሁም ደግሞ የኮንግረስ አባልም ነበሩ። ማይክ ፓምፔዮ በዲፕሎማሲው ረገድ ይሄን ያህል የሚታወቁ ሰው አይደሉም። ሆኖም ግን በፕሬዚደንቱና በማይክ ፓምፔዮ መካከል ከጊዜ ወደ ጊዜ መተማመን እንዲሁም ደግሞ ተመሳሳይ አስተሳሰቦችን የማራመድ ነገር ጎልቶ እየታየ መጥተዋል። አንደኛ ነገር ማየት ያለብን ማይክ ፓምፔዮ የሲአይኤ ዋና ዳይሬክተር ሆነው ትራምፕ ከተመረጡበት ጊዜ እስካሁን ድረስ ሲመሩ መቆየታቸው ይታወሳል። ይሄ ምንድን ነው የሚያሳየን? ማይክ ፖምፔዮ በየቀኑ ፕሬዚደንት ትራምፕን እያገኙ ዓለም ላይ ያለውን የስለላ ሁኔታ እንዲሁም ደግሞ የሴኪዩሪቲ ሁኔታዎችን ማብራሪያ የሚሰጧቸው ናቸው። ስለዚህ ማይክ ፖምፔዮ ትራምፕ መስማት የሚፈልጉትን ነገር ማወቅ የሚፈልጉትን ነገር በሚፈልጉት መንገድ የሚያስረዱ ሰው ናቸው። ከዚህ ጋር አያይዘን አንድ ማንሳት ያለብን በቅርብ በተለይም ደግሞ ሪክስ ቲለርሰን የአፍሪካ ጉብኝት እያደረጉ በነበረበት ወቅት ላይ የወጣ አንድ ዜና ነው እስከዛሬ ድረስ ፕሬዚደንቱ በዲፕሎማሲ ረገድ የሰሜን ኮሪያን ጉዳይ መፍታት የሚቻልበት ሁኔታ የለም ብለው ሲናገሩ ቢኖርም ተቀይረው ሰሜን ኮሪያ ከፕሬዚደንት ትራምፕ ጋር መደራደር እንደምትፈልግ እና መነጋገር እንደምትፈልግ የገለጹበት ሁኔታ አለ። ፕሬዚደንቱም ደግሞ የሚቀጥለው ግንቦት ወር ላይ በቀጥታ ከሰሜን ኮሪያው መሪ ጋር ፊት ለፊት ተገናኝተው ለመነጋገር ፍላጎቱ እንዳላቸው የገለጹበት ሁኔታ አለ። ይህንን ነገር ስንመለከት በቀጥታም ይሁን በተዘዋዋሪ የማይክ ፖምፔዮ እጅ አለበት። ምክንያቱም በሰሜን ኮሪያና በአሜሪካ መካከል ያለውን ድርድር እውነት እንዲሆን እየሰሩ የነበሩ የደቡብ ኮሪያ ባለስልጣናት ከማይክ ፓምፔዮ ጋር የመረጃ ልውውጥ ያደርጉ ነበረ። ስለዚህም ነው ፕሬዚደንቱ ይህንን የሰሜን ኮሪያን ጉዳይ እንዲሁም ደግሞ ከተለያዩ ሀገራት ጋር ማድረግ የምንፈልገውን የንግድ ስምምነትን በተመለከተ ከሪክ ቲለርሰን ይልቅ ማይክ ፓምፔዮ ቢመሩት የተሻለ ነው የሚል አስተሳሰብ ይዞ የመጡት ዛሬ ጠዋት ላይ ለጋዜጠኞች በሰጡት መግለጫ ይህንን ነገር ነው ያነሱት። ከትራምፕ አስተዳደር ባለስልጣናት እንግዲህ በራሳቸው ፈቃድ ስልጣን የለቀቁ ጥቂት የሚባሉ አይደሉም። ትራምፕም በተለያዩ አጋጣሚዎች እንዲህ እንደ ዛሬው ማለት ነው ባለስልጣኖችን ያባርራሉ፣ የስልጣን ሽግሽጎችም ያካሂዳሉ። ይህ ሲታይ የትራምፕ አስተዳደር የተረጋጋ ነው ማለት ይቻላል ወይ? በፍጹም ይሄንን ማለት የሚቻል አይመስለኝም። ፕሬዚደንቱ ገና ስልጣን ከያዙ አንድ አመት ከአራት ወር አካባቢ ነው። በዚህ ጊዜ ውስጥ በጣም በርካታ ሰዎች ናቸው ወይ የተባረሩት ወይም ደግሞ በገዛ ፈቃዳቸው ስልጣናቸውን የለቀቁት። በዚህ ሁለት ሳምንት ጊዜ ውስጥ እንኳን አምስት የፕሬዚደንቱ ከፍተኛ ረዳቶች ከዋይት ሀውስ ወይ ተባረዋል ወይም ደግሞ በገዛ ፈቃዳቸው ስልጣናቸውን ለቀዋል። ይሄ የሚያሳየው የፕሬዚደንት ትራምፕ አስተዳደር በተረጋጋ መንፈስ ስራዎችን ማስተ የቻለ አለመሆኑን ነው። መልካም። ናትናኤል ወልዴ ከዋሽንግተን ዲሲ አመሰግናለሁ። እኔም አመሰግናለሁ።